መልአኩ እንደተከታተል ነው። የቀድሞው የዚምባብዌ ምክትል ፕሬዚደንት ኤመርሰን ምናንጋግዋ ዛሬ በይፋ ቃለ መሐላ ፈጽመው የቀድሞ አለቃቸውን ስልጣን ተቆጣጥረዋል። እንዴት ነበረ እዛ ሐራሬ የነበረው በዓለ ሲመት ወይም ድግሱ? እሳቸውስ ምን አሉ? ህዝቡስ ምን ይላል? በአስር ሺዎች የሚቆጠሩ ደጋፊዎች ቀደም ብለው ነው በጠዋቱ ወደ ሀ ስታዲየም የታደሙት እንዲሁም በዛ ስፍራ የደቡብ አፍሪካ የፓርላማ አፈ ጉባኤ ቤሌካም ቤቴ፣ የደቡብ አፍሪካ ቴሌኮሚኒኬሽን ሚኒስትር ሲያቦንጋ ኪዌሌ፣ የዛምቢያው ፕሬዚዳንት ኤድጋር ሉንጉና እንዲሁም የቀድሞው የዛምቢያ መሪ ኬኔት ካውንዳና የቦትስዋናው መሪ ላንካማ በስፍራው ተገኝተው ነበረ እና የቀድሞው የዝምባዌ ፕሬዚዳንት ቀኝ እጅ የነበሩት ኤመርሰን መንጋጉዋ በቃለም አላቸውም ወቅት ንግግር አሰምተው ነበረ። የሁለት ሺ አስራ ስምንት አመተ ምህረት ምርጫ በታቀደለት ጊዜ እንደሚከናወን መንግስታቸው መሬታቸው ለተነጠቀባቸው ገበሬዎች የካሳ ክፍያ እንደሚፈጽሙ ብዙ ስሜታዊነት እና ከኔም ብዙ ነገሮችና ለውጥ እንደሚጠበቅ ከሀገሬ ዜጎችም ከጎረቤት ሀገሮችም ጭምር ፍላጎታቸው ከፍተኛ መሆኑን ተገምዝብ ያለው ስለዚህ ከአለፈው ስርዓት የፖለቲካ ስርዓት የወረረት ናቸው ፈተናዎችን በመጋፈጥ በርካታ ነገሮችን ማድረግ ይጠበቅብኛል ሲሉ ነው የተናገሩት። መሬት የተቀሙ ያሉት ነጮችን ነው ሰፋፊ እርሻ መሬት ከነሱ ከነጮቹ ተወስዶ እነዛን ለመግለጽ ፈልገው ነው። ያለ ካሳ ክፍያ መሬት የተወሰደባቸውም ነበሩ። እነሱንም ጠቆም አድርገው ነው ያለፉት። በሌላ በኩል ደግሞ መሬት ተሰጥቷቸው ዝም ብሎ የተቀመጡ ሰዎችም ምርታማነትን ማሳደግ እንዳለባቸውም ጭምር ነው በዛውም አክለው ማሳሰቢያ ቢጤን መልእክት ያስተላለፉት። እንደምናውቀው ናንጋግዋም የፕሬዚደንት ሮበርት ጋብርኤል ሙጋቤ ቀኝ እጅ ነበሩ፣ ታማኝ ነበሩ ለረጅም ጊዜ። ለውጥ ያመጣሉ ተብሎ ይጠበቃል። እንግዲህ እዚህ ደቡብ አፍሪካም የሚገኙት የተለያዩ የፖለቲካ ተንታኞች አስተያየት እንደሰጡት ከሆነ ኤመርሰን ናንጋግዋ ሀገሪቷን በለውጥ ጎዳና ካልመሯት ሌላኛው ሙጋቤ ከመሆን ውጪ ለሀገሪቱ የሚጠቅማት ነገር የለም እያሉ ነው ሌላው ደግሞ ዓለም አቀፍ የዝምባብዌ ፎረም መሪ ሶክስ ቼክዌር የሰጡት አስተያየት አለ። የቀድሞ ፕሬዚዳንት ሮበርት ሙጋቤ ከፈጸሙት ችግር ጋር ኤመርሰንም እጃቸው ያለበት በመሆኑ ከሕዝቡ ጋራ በቀጥታ መነጋገር አለባቸው። ከምርጫው በፊት እውነቱን መናገር አለባቸው። እውነት አፈላላጊ ይሉታል እነሱ። በእውነት አፈላላጊ ቢፊት ቀርበው ውይይት ቢደረግ የሰሩትንም ዝርዝር ችግሮች ቢናገሩና ይቅርታ ቢጠይቁ ህዝቡም ስለሚተባበራቸው ለውጥ ሊመጣ ይችላል የሚል አስተያየቶች እየተሰነዘሩ ነው ያሉ። የሙጋቤ ጣፋንታ ምን ይሆናል ተባለ? እንግዲህ የዘጠና ሶስት አመቱ ሮበርት ሙጋቤ ወደ የትም ሀገር አልሄድም ፖለቲካዊ ጥገኝነትም አልጠይቅም እዚሁ ሀገሬ ላይ ይሞታለሁ ማለታቸውን ተከትሎ ቀደም ሲል በየወሩ አስራ ስምንት ሺህ አሜሪካን ዶላር ነበረ ወራዊ ደመወዛቸው ይከፈላቸው የነበረው የጡረታ መብታቸው ገና በህግ የሚወሰን ይሆናል እየተባለ ነው ያለው። በህግ ይጠየቁ አይጠየቁ፣ የጡረታ መብታቸው ይከበር አይከበር የሚል የተለያዩ አስተያየቶች እየተሰነዘሩ ነው የሚገኝ። የአካባቢው መንግስታት አቋምስ እንዴት ነው እንዳልከው? የተለያዩ ሀገሮች በመሪዎች ደረጃ ሌሎች ደግሞ እንደ ደቡብ አፍሪቃ አይነቷ ደግሞ በሚኒስትርና በአፈ ጉባኤ ተወክለዋል። በበዓለ ሲመቱ ላይ ለአዲሱ ፕሬዚደንት ያላቸው ድጋፍ እንዲያውም ምን ይመስላል? በአጭሩ የሚታወቅ ነገር ካለ በዓለ ሲመታቸው በሚከናወንበት ወቅት የቦትስዋናው መሪ ላንካማ በተነሱበት ወቅት የስታዲየሙ ህዝብ ነው እንግዲህ ድጋፉን ሲቸራቸው የነበረው ከፍተኛ ድጋፍ ሲቸሯቸው ነበረ። እንዲሁም ከጎረቤት ሀገሮች እንደ ደቡብ አፍሪካ ያሉ በተለይ ዙምባብዌ ከተጋረጠባት የኢኮኖሚ ፈተና እና የተለያዩ ማህበራዊ ቀውሶችን እነዚህን ችግሮች ለመውጣት አስፈላጊውን ድጋፍ እንሰጣለን እያሉ አስተያየቻቸውን እየሰጡ ነው የሚገኙት። በጣም አመሰግናለሁ መላኩ አየለ እንደተለመደው ለሰጠህን አስተያየት።